ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ከሲድኒ ኮሮና ቫይረስ መስፋፋት ጋር በተያያዘ የክትባት ተጠባቢዎች በአስትራ ዜኒካ ክትባት ላይ የጤና ምክረ ሐሳብ ሊሰጡ ነው፣ በሺዎች የሚቆጠሩ ኩባውያን በሃቫና የተቃውሞው ሰልፍ አካሄዱ፣ የእንግሊዝ በጣሊያን መሸነፍ ዘረኝነት የመላው ዘለፋዎችን አስከተለ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሲድኒ ኮሮና ቫይረስ ወረርሽኝ መስፋፋት ጋር ተያይዞ የክትባት ተጠባቢዎች በአስትራ ዜኔካ ክትባት ላይ የጤና ምክር ለመስጠት ታድመዋል። በአሁኑ ወቅት የአውስትራሊያ የክትባት ቴክኒካዊ አማካሪ ቡድን ምክር ሀሳብ መሰረት አስትራ ዜኔካ ክትባት የሚሰጠው ዕድሜያቸው ከስልሳ በላይ ለሆኑ ሰዎች ነው። ከሁለት ሳምንታት በፊት ጠቅላይ ሚኒስትር ስኮት ሞሪሰን ምንም እንኳ ተመራጩ ክትባት ፋይዘር ቢሆንም ሐኪማቸውን አነጋግረው ፈቃደኛ እስከሆኑ ድረስ ዕድሜያቸው ከአርባ በላይ የሆኑ ሁሉ እንዲከተቡ ተናግረዋል። በሌላ በኩል አንዲት ዕድሜያቸው ሰባ ሁለት ዓመት የሆነ የደቡብ አውስትሬሊያ አረጋዊት ከአስትራ ዜኒካ ክትባት ጋር በተያያዘ የደም መርጋት ሳቢያ ሕይወታቸውን አጥተዋል። የአረጋዊቷን ህልፈተ ሕይወት አስመልክቶ የጤና ባለሥልጣናት በሰጡት መግለጫ ክትባቱን የተከተቡት ጁን 24 ሲሆን ጁላይ አምስት ታመው ሆስፒታል እንደገቡና ገቡና ሌሊቱን ከዚህ ዓለም መለየታቸውን አስታውቀዋል። የአረጋዊቷ አሟሟት ላይ ተጨማሪ ምርመራ እንዲደረግበት ጉዳዩ ለፈዋሽ ቁሶች አስተዳደር ተመርቷል። በሺዎች የሚቆጠሩ ኩባውያን ከአንድ አስርት ዓመት በኋላ ትልቅ የተቃውሞ ሰልፎችን አካሄዱ። ለተቃውሞ ሰልፉ ምክንያት የሆኑት ስር የሰደደ የመብራትና ምግብ እጦት መሆኑም ተነግሯል። የተቃውሞ ሰልፈኞቹ ፕሬዚደንት ሚጌል ዲያስ ካኔል ከሥልጣናቸው እንዲወርዱም ጠይቀዋል። በታካይነትም በኮሮና ቫይረስ ገደቦችና አዝጋሚ በሆነ የክትባት ሂደትንም አስመልክተው ያደረባቸውን ብስጭት ገልጠዋል ፖሊስ የሐቫና ሰልፈኞችን ለመበተን የሚያስለቅስ ጋዝ ተጠቅሟል። አስር ያህል ሰዎችንም ዘብጥያ አውርዷል። የፌዴራል መንግስቱ ለኒው ሳውዝ ዌልስ የኮሮና ቫይረስ መፋለሚያ የሚሆኑ የሕክምና ቁሳቁሶችን እንደሚልክ አስታወቀ። የሕክምና ቁሳቁሶቹ የሚላኩት ለጤና ባለሙያዎች፣ ሆስፒታሎችና ጠቅላላ ሐኪሞች ይሆናል። የሚላኩት ቁሳቁሶች አንድ ሚሊዮን የቀዶ ሕክምና ጭንብል አንድ ሚሊዮን ኤን95 ጭምብሎች 250 ሺህ ጥንድ የእጅ ጓንቶች 250 ሺህ የሕክምና ኮቶችና 200 ሺህ ጎግልስ ናቸው የፌዴራል ጠቅላይ ሚኒስትር ግሬግ ሃንት የምጣኔ ሀብትና የአእምሮ ጤና ድጋፍን በተመለከተም መሰናዶ ላይ መሆናቸውን ሲገልጡ ጠቅላይ ሚኒስትሩና ፕሬሚየሯ ያልተቋረጠ ግንኙነት እያደረጉ ነው። ከጠቅላይ ሚኒስትሩ ጋር እንዳገናኝ ቡድን ነገሮችን ለማመቻቸት ትናንት ተገናኝተናል። ነገሮችንም ዛሬ ወደፊት ተራምደናል። በቅርቡም ለኒው ሳውዝ ዌልስ ሁኔታዎች ተጠቃለው ይመቻቻሉ ብለዋል። ይህ በእንዲህ እንዳለም በዛሬ ሁለት ኒው ሳውዝ ዌልስ ውስጥ አንድ መቶ አስራ ሁለት ሰዎች በኮሮና ቫይረስ ተጠቅተዋል። በአሁኑ ወቅት ስድስት መቶ ሰማንያ ያህል ሰዎች በቫይረሱ ተይዘው ይገኛሉ። ይሁንና የቫይረሱን መስፋፋት ለመገደብ ምን ያህል ተጨማሪ ሳምንታት ገደቦቹ እንደሚዘልቁ ይህ ነው የሚል ቃል ለመስጠት ፕሪሚየሯ አልወደዱም። በሌላም በኩል የኒው ሳውዝ ዌልስ መንግሥት ዕድሜያቸው ከአርባ ዓመት በላይ የሆኑ ነዋሪዎች አስትራ ዜኒካ ክትባትን መከተብ ለሚፈልጉ ዝግጁ መሆኑን እየገለጠ ይገኛል ክትባቱም በሁሉም ፋርማሲዎች ውስጥ እንደሚሰጥ ተገልጧል። ከሲድኒ ወደ ሜልበርን የመጡ ሁለት የቤተሰብ አባላት ከሲድኒ ወደ ሜልበርን የመጡ ሁለት የቤተሰብ አባላት የሆኑ አራት ሰዎች በቫይረሱ ተያዙ መሆኑን ዛሬ በቪክቶሪያ ባለስልጣናት ተነግሯል። አራቱም ሰዎች የሜልበርን ሂዩም ክፍለ ከተማ ነዋሪዎች ሲሆኑ፣ ይሁንና ሁለት ሌላ የቤተሰቡ አባላት ዛሬ ጁላይ አስራ ሁለት ተመርምረው ውጤታቸው ከቫይረሱ ነጻ መሆኑን የቪክቶሪያ ኮቪድ አስራ ዘጠኝ ኮማንደር ጂሮን ወይመር ተናግረዋል። ታዝማኒያ በአንድ በኮሮና ቫይረስ በተያዘ የባህር ማዶ የጤና ሰራተኛ ሳቢያ ራሳቸውን ለማግለል ግድ ለተሰኙ የአንድ ጊዜ ክፍያ እንደምታደርግ አስታወቀች። ግለሰቡ ከታዝማኒያ ወደ ሎንዶን ከመግባት ከማምራቱ በፊት ባደረገው ምርመራ ከቫይረሱ ነጻ የነበረ ቢሆንም ሎንዶን ጁላይ አራት እንደደረሰ በተደረገለት ምርመራ ግና በቫይረሱ የተያዘ ሆኖ ተገኝቷል። እስካሁን ቫይረሱ ታዝማኒያ ውስጥ ባይከሰትም የጤና ባለሥልጣናት የቅርብ ንክኪ ያላቸው የተባሉ ሰላሳ ሰዎች ራሳቸውን እንዲያገሉና ምርመራ እንዲያካሄዱ አድርገዋል። የታዝማኒያ መንግስት ገበያቸውን ላጡ ሰራተኞች የ250 ዶላርስ የአንድ ጊዜ ክፍያ ይፈጽማል። ፋይዘር የኮሮና ቫይረስ ክትባቶች ለአውስትራሊያ አፋጥኖ ለመላክ የቀድሞው ጠቅላይ ሚኒስትር ኬቨራድ ያላቸውን ሚና ማጉላት አልፈለግም። አቶ ራድ የመድኃኒት አምራቹ ኩባንያ ጁን 30 ለአውስትሬልያ ተፋጥኖ እንዲላክ በበይነ መረብ ተገናኝተው ነበር። ፋይዘር ከጁላይ አጋማሽ ጀምሮ ለአውስትራሊያ በየሳምንቱ አንድ ሚሊዮን የፋይዘር ክትባት ለመላክ ወስኗል። የእንግሊዝ እግር ኳስ ማኅበር በእንግሊዝና ጣሊያን የአውሮፓ ሻምፒዮን ግጥሚያ ወቅት የፍጹም ቅጣት የምትበሳቱ ተጫዋቾች ላይ እየተሰነዘሩ ያሉ ዘረኛ ዘለፋዎችን እንደሚያወግዝ አስታወቀ። እንግሊዝና ጣሊያን ሳይሸናነፉ አንድ ለአንድ በመውጣታቸው የሻምፒዮናው ፍጻሜ በፍጹም ቅጣት ምት እንዲለይ በመወሰኑ በመወሰኑ ጣሊያን ሦስት ለሁለት ለማሸነፍ በቅታለች። በእንግሊዝ በኩል ሦስት ጥቁር ተጫዋቾች ማርከስ ራሽፈርድ፣ ጄደን ሳንቾ እና ቡካዮ ሳካ የፍጻሜ ቅጣት ምቶችን ስተዋል። ይህንኑ ተከትሎ ዘረኝነትን ያዘሉ የማኅበራዊ ሚዲያ ዘለፋዎች በመከተሉ የማኅበሩ ቃል አቀባይ በእጅጉ ያዘኑ መሆኑን ገልጠው አስፈላጊውን ድጋፎች ሁሉ ለተጫዋቾቹ እንደሚደረግም አስታውቀዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 74 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ69 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ያካፋል። ዝቅተኛ 12፣ ከፍተኛ ስራ 9። አድላይድ ከፋው ይጨምራል። ዝቅተኛ 9፣ ከፍተኛ ስራ 6። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 8፣ ከፍተኛ ስራ 5። ሆባርት ብራ ይሆናል። ዝቅተኛ 6፣ ከፍተኛ ስራ 2። ካምብራ ያካፋል። ዝቅተኛ 3፣ ከፍተኛ ስራ 2። ሲድኒ ለካፋ ይችላል። ዝቅተኛ 10፣ ከፍተኛ 19 ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 10 ከፍተኛ 21 ዳርዊን ፀሐማ ሆኖ ይውላል። ዝቅተኛ 9 ከፍተኛ 28 አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 12 ከፍተኛ 9 ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ከሲድኒ ኮሮና ቫይረስ መስፋፋት ጋር በተያያዘ የክትባት ተጠባቢዎች በአስትራዜኒካ ክትባት ላይ የጤና ምክረ ሀሳብ ሊሰጡ ነው። በሺዎች የሚቆጠሩ ኩባውያን በሀቫና የተቃውሞ ሰልፍ አካሄዱ፣ የእንግሊዝ በጣሊያን መሸነፍ ዘረኝነት የመላው ዘለፋዎችን አስከተለ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።